ትኩረት በአፍሪካ ካይሮ ደርሶ አሌክሳንድሪያን አልፎ የሜዲትሬንያን ባሕር ውስጥ ከመግባት በፊት የአባይ ወንዝ አስራ አንድ አገሮችን በአፍሪካ አቋርጣል። የምናወራው ስለ ሁለቱ አባይ ወንዞች ስለ ነጭና ስለ ጥቁር አባይ ነው። ለሁሉም አገሮች ወንዙ የደም ሥራቸው ነው። ይህ ተባለ እንጂ ለሦስቱ አገሮች ለኢትዮጵያና፣ ለሱዳን በመጨረሻም ለግብጾች ለእነዚህ አገር ሕዝቦች ንጹሑ የአባይ ውሃ ችላ የማይሉት እንዳውም፣ እንደ ቀላል ነገር ዝም ብሎ የማያልፉት ጉዳይ ነው። የሦስቱም አገሮች የመኖርና ያለመኖር ጥያቄ ከውሃው ጋር ተመልካቾች እዚህ እንደሚሉት የተያያዘ ነው። ይህ በመሆኑም አሁን ትልቁ የውዝግብ አርእስት በአፍሪካ እሱ ሆኗል። መነሻ ምክንያቱ ተመልካቾች እንደሚሉት ኢትዮጵያ የምትገነባው ግድብና በሚቀጥለው ዓመት ሥራውን ይጀምራል ተብሎ የሚገመተው የሃይድሮ ኤሌክትሪክ መብራት ኃይል ነው። ባለፉት ዓመታት የውሃውን አጠቃቀም አስታኮ አንዱ ሳይጎዳ እንዴት አድርገን ውሃውን እኩል እንካፈለው በሚለው ጥያቄ ዙሪያ ሦስቱም አገሮች ሲነታረኩ፣ ታዛቢዎች እዚህ እንዳሉት ጊዜያቸውን እነሱ አሳልፈዋል። በዚህ ሳምንት ተገናኝተው የሶስትዮሽ ንግግር ያካሄዱት ሚኒስቴሮችም ተቀባይነት ያለው ውጤት ላይ እነሱ ሳይደርሱም ካይሮ ላይ ተበትነዋል። ችግሩ ያለው በኦክስፎርድ ዩኒቨርሲቲ ውስጥ የተፈጥሮ ጥበቃ ተመራማሪ የሆኑት ሚስተር ኬቪን ዊለር ለጣቢያችን ለዲ ደብሊው እሳቸው እንዳሉት በአንድ ነጥብ ላይ ነው። እሱም የአስዋን ግድብ በአሁኑ ሰዓት እዚያ ሙሉ ነው። ግን ኢትዮጵያኖች ግድባቸውን ውሃ መሙላት የጀመሩ ቀን ወደ ግብፅ የሚፈሰው ውሃ ቀንሶ እነሱን ችግር ላይ ይጥላል ብለው ግብጾቹ አሁን ሰግተዋል። ስለዚህ ኢትዮጵያ ግድቧን ቀስ ብላ እንድትሞላ ሚስተር ዊለር እንዳሉት ግብጾቹ ጠይቀዋል። ቀደም ሲል ከሦስቱ አገሮች የተውጣጡ ዐሥራ አምስት ሰው ያቀፈ አንድ ቡድን የጋራ የሆነ ሁሉንም ወገን የሚያስማማ አንድ ጥናት አጥንቶ እንዲያቀርብ ሦስቱም አገሮች ችግሩን ለመፍታት አንድ ላይ ተስማምተው ነበር። ያያለ የግብፅ ባለሥልጣኖች በድንገት አቶ ፈቂ አህመድ ነጋሽ እንደዚሁ ለጣቢያችን እንዳሉት ባለፈው ወር ሐምሌ ላይ አዲስ መፍትሄ ብለው አንድ ሀሳብ ለኢትዮጵያና ለሱዳን አቅርበዋል። ኦክቶበር ጊዜያቸውን ሶስቱ ሚኒስትሮች ያጠፉት እኔ እርግጠኛ ነኝ በየትኛው ወረቀት ላይ ልነጋገር በሚለው አጀንዳ ላይ ነው። ይህ ደግሞ ነገሩን ሁሉ ቀድሞ ወደ ነበርበት ቦታ እንደገና ወርውሮታል። ውሃውን እንዴት እንጠቀም የሚለው ጥያቄ በድርቅ ዘመን ምን ይመስላል፣ እንዴትስ ሊሆን ይችላል የሚለውንም ጥያቄ አብሮ እዚያ ስብሰባው ላይ ተነስቷል። በየዓመቱ 49 ቢሊዮን ኪቢክ ሜትር ውሃ ከሚያፈሰው ከጥቁሩ አባይ ኢትዮጵያ ዘጠኙን ብቻ ሰብስባ ግብጾች እንደሚሉት 40 ቢሊዮኑን ኪቢክ ሜትር ውሃ ለነሱ እንድትልቅላቸው እነሱ ጠይቀዋል። ይህ እንደማይቻልም ሰዎች እንደሚሉት ያውቁታል። የተሰየሙት ኤክስፐርቶች ቡድንም 40 ሳይሆን 35 ቢሊዮን ኪዩቢክ ሜትር ያዋጣል የሚለውን አስታራቂ ሐሳባቸውን ለሦስቱም ባለሥልጣኖች እንዲቀበሉት አቅርበውላቸው ነበር። ዝናብ በማይዘንብበት በድርቅ ወራት ግብጾቹ ከዚያ አልፈው ኢትዮጵያ ግድቧን እንዳውም ሳቸኩል ቀስ ብላ መሙላት አለባት የሚለውን ሌላ ሐሳባቸውን እንደገና አንስተዋል። አሁን የሞላ ግድብ ይሻላል ወይስ የጎደለ የሚለው ንትርክ ውስጥ እነሱ ገብተዋል። የሞላ ግድብ መኖሩ በድርቅ ጊዜ የኦክስፎርዱ መምህር ሚስተር ኬቪን ዊለር እንዳሉት፣ እንዲያውም ያኔ የተሰበሰበውንና የተጠራቀመውን ውሃ ለጎረቤት አገሮች ጠቃሚ ነው የሚለውን አስተያየታቸውን እሳቸው አንስተዋል። ይህም ሁኔታ እንደ መሰናክል መታየት የለበትም፣ የሚለውንም ተጨማሪ አስተያየታቸውን መምህሩ አክለውበታል። ለተመልካቾች ሁኔታው አሁን አስቸጋሪ ቢመስልም ሦስቱ አገሮች ኢትዮጵያና ሱዳን እንዲሁም ግብፅ፣ እነሱ ያላቸው ምርጫ ታዛቢዎች እንዳሉት አንድ ብቻ ነው። እሱም በጋራ አንድ ስምምነት ላይ ደርሶ አባይን መጠቀም ነው። የአባይ ወንዝ የአንድ አገር ሕዝብ ብቻ ሳይሆን የሦስቱም ነው።